ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22፣ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ጥር 7 2013 ዓ ም ዝግጅታችን ጀመረ። ሱዳን ይህን የመሬት ጉዳይ ለረጅም ጊዜ በትዕግሥት ስትከታተለው ቆይታለች። ለ25 ዓመታት የቀጠለ ጥቃትና፣ ዛቻ ክስ ሲሰነዘሩ ኑሯል። ሁሉም ነገር ገደብ አለው። ሱዳን ይህን ግጭት አልጀመረችው፣ ኢትዮጵያ ናት የጀመረችው። የሱዳን ሉዓላዊ ምክር ቤት ሊቀመንበር አብዱልፈታሕ አል ብርሃን ናቸው። የኢትዮጵያው ጀነራል ብርሃኑ ጁላ ደግሞ ምላሽ አላቸው። ሆን ተብሎ ፈበረሰ ነው። ምናልባትም ይሄ ራሱ የሶስተኛ ወገን አይዲያ ነው ብለን ነው የምናምነው እንጂ እዛ እንኳን አውሮፕላን ወፍ አልበረረ። ከበረረ ደግሞ እኛ የምንደብቀው ነገር የለም አብረናል እንላለን። ወደ ጦርነት የምንገባ ከሆነም በግልጽ ነው እንጂ የምንገባው በድብቅ በምናምን የምንገባው ነገር የለም። ሌሎች በዛ ያሉ ዘገባዎችንና ውይይቶችን አዘጋጅተንላችኋል። ጤና ይስጥልኝ። እንደምናመሻችሁ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ንጉሡ ታምሬ ስርጭቱን ያቀናብርልናል። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በአትቪ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ጤና ይስጥልኝ የተከበራችሁ አድማጮች ዜናውን የማሰማችሁ ሰሎሞን አባተ ነኝ። የኢትዮጵያ የጦር ጄት የሱዳንን ድንበር ውዝግብ ባለበት አልፋሻጋ በኩል ጥሷል ስትል ካርቱም ክስ አሰማች። የጦሩ ዋና አዛዥ ሌትናት ጀኔራል አብዱል ፈታህ አል ቡርሃን ድንበሩን ሲጎበኙ ባደረጉት ንግግር በኢትዮጵያ መንግስት የሚደገፉ ታጣቂ ቡድኖች የድንበር ውዝግብ ወዳለበት አካባቢ ዘልቀው ስምንት ሰላማዊ ሰዎችን ገድለዋል ሲሉ የወነጀሉ ሲሆን አደገኛና ምክንያት የለሽ በአካባቢውም ውጥረቱን የሚያባብስ እርምጃ ሲሉ ጠርተውታል። ይህ በእንዲህ እንዳለ የኢትዮጵያ ጦር ኃይሎች ጠቅላይ ኤታ ማዦር ሹም ጀኔራል ብርሃኑ ጁላ ማምሻውን ለቪኦኤ በሰጡት ቃል የሱዳን ባለስልጣናትን ክስ ውድቅ ያደረጉ ሲሆን በሱዳን የበላይ ምክር ቤት ውስጥ ያለ አንድ አንጃ የሦስተኛ ወገን ፍላጎትን ለማስፈጸም እየጣረ ነው ሲሉ ከሰዋል። ጀኔራል ብርሃኑ አክለውም ጄት ወደ ሱዳን ብንልክ በግልጽ እናደርገው ነበር ከሱዳን ጋር ጦር መግጠም ብንፈልግ አንደብቀውም ነበር ብለዋል። በተጨማሪም ሱዳን በቤኒሻንጉል ወሰን አካባቢ የይገባኛል ጥያቄ አንስታ እንደማታውቅም ገልጸዋል። ጄኔራል ብርሃኑ ጁላ ዝርዝር ዘገባዎቹን በአብይ ርዕስ ይዘናል። ትግራይ ውስጥ ያለው ሰብአዊ ሁኔታ በእጅጉ እንደሚያሳስባቸውና እዚያ የሚገኙ ኤርትራውያን ስደተኞች ጉዳይም አደጋ ላይ ናቸው ሲሉ የተባበሩት መንግስታት የስደተኞች ጉዳዮች ከፍተኛ ኮሚሽነር ፊሊፖ ግራንዲ ትናንት አስታውቀዋል። ከፍተኛ ኮሚሽነር ግራንዲ ባወጡት መግለጫ ምንም እንኳ እርዳታና ምግብ በተወሰኑ የስደተኞች መጠለያዎች ውስጥ እየተከፋፈለ ቢሆንም ቢያንስ ሌሎች ሁለት ሰፈሮችን ጦርነቱ ከተነሳበት ጊዜ አንስቶ መድረስ አለመቻሉን አመልክተዋል። በእነዚያ ሰፈሮች ውስጥ ያሉ የኤርትራውያን ስደተኞች እጣ አብዝቶ አሳስቦኛል ብለዋል ግራንዲ። ግጭቱ ከመቀስቀሱ በፊት በአራት ሰፈሮች ውስጥ ዘጠና ስድስት ሺህ ኤርትራውያን ስደተኞች ተጠልለው እንደነበር ዩኤንኤችሲአር አስታውቀዋል። የኮሚሽነር ግራንዲ የጽሑፍ መግለጫ እንደሚለው ኤርትራውያኑ ስደተኞች ለብዙ ሳምንታት እርዳታ ሳይደርስላቸው ቆይቷል። በተጨማሪም ከታመኑ ምንጮችና ችግሩን በቀጥታ ካስተዋሉ ያገኘሁት ሲሉ ከፍተኛ ኮሚሽነሩ ባሰፈሩት መልእክት ግድያን፣ ያነጣጠረ ጠለፋና በኃይል ወደ ኤርትራ መመለስን ጨምሮ እየተፈጸሙ ናቸው ያሏቸው የደህንነት አለመኖርና ብርቱ የሰብአዊ መብቶች ጥሰቶች አበርትተው ከሚያስጨነቋቸው ጉዳዮች መካከል መሆናቸውን ገልጸዋል። ጦርነቱ ከተቀሰቀሰ በኋላ ብዙዎቹ ስደተኞች ወደ ሱዳንና አዲስ አበባን ጨምሮ ወደ ተለያዩ የኢትዮጵያ አካባቢዎች መሸሻቸውንም ግራንድ ይጠቁመዋል። በሌላ በኩል ትግራይ ውስጥ ጦርነቱ በተካሄደበት ወቅት በተለያዩ የገጠር አካባቢዎች በሲቪሎች ላይ ተፈጽመዋል የተባሉ ግድያዎችና ጉዳቶች የተባበሩት መንግሥታት ድርጅትን አበርትቶ ያሳስበዋል ሲሉ የድርጅቱ የሰብአዊ ጉዳዮች ቢሮ ኦቻ ቃል አቀባይ የንስ ላርኬ በድርጅቱ የፌስቡክ ገጽ ባወጡት መልእክት አመልክተዋል። ግጭቱ ከተጀመረ ከሁለት ወር ተኩል በላይ ለሆነ ጊዜም እርዳታ ያልደረሰባቸው አካባቢዎች መኖራቸውን ቃል አቀባዩ ጠቁመው አለ ባሉት ፌዴራልና የአካባቢው ባለስልጣናት የተነዛዛ አሰራር እንዲሁም በደህንነት መጓደል ምክንያት መድረስ አለመቻሉንም ጠቁመዋል። ሁሉም ወገኖች በአፋጣኝ መተላለፊያ እንዲከፍቱም የንስላርኬ ጠይቀዋል። ይህ በእንዲህ እንዳለ ትግራይና በቤኒሻንጉል የሁከት አካባቢዎች ወደ 700 ሺህ የሚጠጋ ቁጥር ላለው ሰው እርዳታ እያደረሰ መሆኑን የኢትዮጵያ መንግስት አስታውቀዋል። ዝርዝር ዘገባ ይዘናል። ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ዩጋንዳ ትናንት ያካሄደችው ምርጫ በማጭበርበር የተሞላ ነበር ሲሉ የተቀማጩ ፕሬዚደንት ዮዌሪ ሙሴቬኒ ዋና ተቀናቃኝ ባቢ ዋይን ክስ ካሰሙ በኋላ መኖሪያ ቤታቸው ዛሬ በሀገሪቱ ወታደሮች ተወሯል። ፕሬዚደንት ሙሴቬኒ 65 ለ28 በሆነ የድምፅ ልዩነት እየመሩ መሆናቸውን ቀድመው እየወጡ ያሉ የምርጫ ውጤቶች ቢያሳዩም ቦቢ ዋይን ግን አሸንፊያለሁ ብለው ራሳቸውን ተመራጭ ፕሬዚደንት ሲሉ እየጠሩ ናቸው። ሪፖርተራችን ሀሊማ አቱማኒ ከካምፓላ ያጠናቀረችውን ዘገባ ኤደን ገረሞት አቀርበዋለች። ቦቢ ዋይን የዩጋንዳ የመጨረሻ የምርጫ ውጤት ይፋ ከመደረጉ በፊት በዩጋንዳ የምርጫ ታሪክ ውስጥ ታይቶ በማይታወቅ ሁኔታ ማጭበርበር የተፈጸመበት ምርጫ በማለት ምርጫውን ያጣጣለ ሲሆን ውጤቱንም እንደማይቀበል ተናግሯል። ይህን ባደረገ ከሰዓታት በኋላ ወታደሮች የቤቱን ዙሪያ ከበዋል። ዋይን በዋና ከተማዋ ካምፓላ በሚገኘው መኖሪያ ቤት ውስጥ ለመገናኛ ብዙሃን ባደረገው ገለጻ የምርጫ ኮሮጆዎች በተሳሳቱ የምርጫ ካርዶች ተሞልተዋል። ማስፈራራት ማስፈራራትና የምርጫ ማጭበርበር የታየ ሲሆን እንዲሁም በምርጫው ላይ የታዩ ጉድለቶችን ለመዘገብ በሞከሩ መገናኛ ብዙሀን ላይ ማስፈራሪያ ተደርጓል ሲል አስታውቋል። ምንም እንኳን የዩጋንዳ የምርጫ ኮሚሽን እንደ ኤሮፓያን አቆጣጠር ከ986 ዓ ም ጀምሮ ዩጋንዳን የመሩት ዩዌሪ ሙሴቬኒ ተቀናቃኞቻቸውን እየመሩ መሆኑን ቢያመላክትም ዋይን ግን ዩዌሪ ሙሴቬኒ ተሸንፈዋል፣ በፕሬዝዳንትነት የተመረጥኩት እኔ ነኝ ሲል አስታውቋል አይ አም ቨሪ ኮንፊደንት ዳት ዊ ዲፊትድ ዘ ዲክቴተር ባይ ፋር አምባገነኑን እንዳሸነፍ ነው በጣም እርግጠኛ ነኝ። ይህንን ማጭበርበር እንዲቃወሙ ለሁሉም ዩጋንዳውያን ጥሬን አቀርባለሁ። ጄኔራል ሙሴቬኒና በዙሪያቸው ያሉ ጨቋኞች ግን አሁንም ድረስ ራሳቸውን በዩጋንዳ ሕዝብ ላይ ለመጫን እየሞከሩ ነው። ዋይን አያይዞም ባለስልጣናቱ መደበቅ የሚፈልጉት ነገር ከሌለ ከሮብ ዕለት ጀምሮ ኢንተርኔት ማቋረጡ ለምን አስፈለገ ሲልም ይጠይቃል። ለዚህ የቦቢ ዋይን ክስም የዩጋንዳ የምርጫ ኮሚሽን ቃል አቀባይ ፖል ቢኬንያ ምላሻቸውን ሰጥተዋል። ጠረጣሪዎችና ክሶች ላይ ማተኮር አንፈልግም። ገና ውጤቱን ይፋ ላደረግንም ነገር ግን ገና ካሁኑ እየተጠየቅንበት ነው። ስለዚህ ላሁኑ እያደረግን ያለውን ማድረጋችንን እንቀጥልና ችግር ያለበት ሰው ካለ መጠየቅ ይችላል። በሌላ በኩል የሙሴቬኒና የገዥው የብሔራዊ የተቃውሞ ንቅናቄ ፓርቲ ቃል አቀባይ የሆኑት ኢማኑኤል ዶንቦ ለፕሬዝዳንቱ ምርጫውን መምራት ብዙም የሚያስደንቅ አይደለም ይላሉ። የሰባ ስድስት አመቱ ሙሴቬኒ የእድሜያቸው እኩሌታ የሚሆነውን ዋይን በዚህ ምርጫ ማሸነፋቸውን ካበሰሩ ለስድስተኛ ዙር ሀገሪቷን ይመራሉ ማለት ነው። ለሀሊማ አቱማኒ ዘገባ ኤደን ገረመው ከዋሽንግተን ዲሲ አመሰግናለሁ። ኤደን። ኮንጎ ዴሞክራሲያዊት ሪፐብሊክ ምስራቃዊ አካባቢዎች ውስጥ እስላማዊ ታጣቂዎች ትናንት ፈጸሙት በተባለ ጥቃት አርባ ስድስት ሲቪሎች መገደላቸውን የክፍለ ሀገሩ የደህንነት ኃላፊ አዲጆ ጊዲ ለሮይተርስ ገልጸዋል። የተባበሩት ዴሞክራሲያዊ ኃይሎች የሚባል ቡድን ከጥቃቱ ጀርባ እንዳለ በመጠቆም የከሰሱት ጊዲ ኢሩሙ በሚባለው አካባቢ ወደምትገኘው ቀበሌ ወታደሮች መላካቸውንና ምርመራ መጀመሩን አመልክተዋል። ምስራቃዊዎቹ የኮንጎ አካባቢዎች ላይ ባለፉት ሁለት ዓመታት ውስጥ በዚሁ ታጣቂ ቡድን በተጣሉ ጥቃቶች ከአንድ ሺህ በላይ ሲቪሎች መገደላቸውን የተባበሩት መንግስታት ድርጅት መረጃ ይጠቁማል። በዩጋንዳ፣ በሩዋንዳና በቡሩንዲ አዋሳኝ አካባቢዎች ላይ ከመቶ በላይ ታጣቂ ቡድኖች በየጫካው እንደሚገኙ ተዘግቧል። ቀደም ሲል ለተጣሉት ጥቃቶች እስላማዊ መንግስት ቡድን ኃላፊነት ቢወስድም የመንግስታቱ ድርጅት ግን በታጣቂዎቹና በእስላማዊ መንግስት ቡድን መካከል ግንኙነት ስለመኖሩ ማረጋገጫ አለማግኘቱን ይናገራል። የትራምፕ አስተዳደር የየመን ሁጤ አማጽያን ቡድንን በሽብርተኛነት ለመፈረጅ የደረሰበትን ውሳኔ እንዲቀለብስ የመንግስታቱ ድርጅት የዓለም የምግብ መርሃ ግብር ደብልዩ ኤፍፒ ጠየቀ። ውሳኔው ምግብ ለማድረስ አዳጋጅ ሁኔታዎችን ስለሚፈጥር በሚሊዮኖች የሚቆጠር ሰው ወደ ረሀብና ቸነፈር ሊገባ ይችላል ሲል አስጠንቅቋል። ፕሮግራሙ እንዲሁም እየታገልን ባለንበት ሁኔታ ፍረጃው ሲጨመርበት ወደ ከበደ አደጋ ይወስደናል ብለዋል። በፕሬዝደንት ትራምፕ ተመርጠው የደብልዩ ኤፍፒ ዋና ዳይሬክተር የሆኑት አሜሪካዊው ዴቪድ ቢስሌ እርምጃው በሚሊዮኖች ላይ ባይሆን በመቶ ሺዎች በሚቆጠሩ የመናውያን ላይ የሚተላለፍ የሞት ፍርድ ይሆናል ብለዋል። ቢስሌ በማከል የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ባለፈው አርብ በሰጡት መግለጫ መንግስታቸው በኢራን ይደገፋሉ ያሏቸውን የየመን ሁጤዎች በውጭ የሽብር ቡድኖች መዝገብ የመጣፍ እቅድ እንዳለው አመልክተው ነበር። የዩናይትድ ስቴትስ ተመራጭ ፕሬዚደንት ጆ ባይደን የኮቪድ-19 ወረርሽኝን እጋፈጥበታለሁ ያሉትን የ1.9 ትሪሊዮን ዶላር የኮሮና ቫይረስ ምላሽ እቅዳቸውን ትናንት ምሽት ላይ አሳውቀዋል። በዚህ ወረርሽኝ ውስጥ በሚሊዮኖች የሚቆጠሩ አሜሪካውያን ደመወዛቸው በመቋረጡ ምክንያት የሰብዕናና የግል ክብራቸውን ያለ ፈቃዳቸውና ያለ ፍላጎታቸው እንዲያጡ ተገደዋል ብለዋል። ባይደን ለአደጋ ደራሽ ያሉትን እቅዳቸውን ይፋ ባደረጉበት ወቅት ተመራጩ ፕሬዚደንት ለአብዛኞች አሜሪካውያን የ አንድ ሺህ አራት መቶ ዶላር ክፍያ በቀጥታ እንዲላክ፣ ደህንነቱ በተጠበቀ ሁኔታ ትምህርት ቤቶች እንዲከፈቱ ብሔራዊው የክትባት መርሃ ግብር እንዲጠናከር ለማድረግ እንደሚሰሩ ተናግረዋል። እስከ መጪው መስከረምም በየሳምንቱ የ400 ዶላር ክፍያ ስራቸውን ላጡ እንዲላክ እንደሚያደርጉም አስታውቀዋል። አነስተኛ ንግዶችን በተመለከተ በተለይ ባለቀለም ሰዎች ለሚያንቀሳቅሷቸው ሥራዎች የተለየ ትኩረት እንደሚሰጥ የባይደን እቅድ ያሳያል። እቅዱን የሥልጣን ሽግግሩ ቡድን ግዙፍ እንደሆነ ጠቁሞ የማይቻል ግን አይደለም ብሎታል። ይህንኑ የሚመስል እቅብ በቅርቡ የቀረበላቸው ሪፐብሊካን እንደራሴዎች እጅግ የበዛ ነው ሲሉ ውድቅ አድርገውት ነበር። የፊታችን ረቡዕ ጥር አስራ ሁለት የሚከናወነው የጆ ባይደን የቃለ መሐላ እና የሢመት ስርዓት እጅግ በተጠናከረው የጸጥታ ጥበቃ ምክንያት ከወትሮው የተቀዛቀዘ እንደሚሆን ተገልጿል። ባለፈው ሳምንት ውስጥ ሁከተኞች በተወካዮች ምክር ቤቱ ላይ ካደረሱት ሕይወት ያጠፋ ጥቃት በኋላ ወትሮ ከተወካዮች ምክር ቤቱ ህንጻ ፊት ለፊት የተዘረጋውን ግዙፍ አደባባይ ይሞሉ የነበሩ ታዳሚዎችና የበዓሉ አክባሪዎች በዚህ ዓመት የማይገኙ ከመሆኑም በላይ የምክር ቤቱ አካባቢና ዋና ከተማይቱ ዋሽንግተን ዲሲ በሀያ አንድ ሺህ ወታደሮች እንደምትጠበቅ ተገልጿል። ይህ የወታደሮች ቁጥር ዩናይትድ ስቴትስ ኢራቅ፣ አፍጋኒስታንና ሶሪያ ውስጥ ካዘመተቻቸው ተዋጊዎቿ ድምር ቁጥር የሚበልጥ እንደሆነም ተነግሯል። የዛሬ አራት ዓመት የፕሬዚደንት ዶናልድ ትራምፕ ቃለ መሐላ ስርዓት ሲከናወን ለጥበቃ የተሰማራው ወታደር ስምንት ሺህ ነበር። ጥበቃ ላይ የተሰማሩትን ወታደሮች ትናንት ድንገት ተገኝተው የተመለከቱት ምክትል ፕሬዚደንት ማይክ ፔንስ ሽግግሩ በስርዓት እንዲፈጸምና ደህንነቱ የተጠበቀ በዓለ ሲመት እንዲሆን ለማድረግ የትራምፕ አስተዳደር በቁርጥ አቋም እየሰራ መሆኑን ተናግረዋል። ዋሽንግተን ዲሲ ላይና በሀምሳዎቹም ግዛቶች ዋና ከተሞች ውስጥ በትጥቅ የታገዘ ጥቃት ለመሰንዘር ዛቻዎች ቢሰሙም፣ ሕግ አስከባሪዎቹ ባለሥልጣናት ግን ስነ ሥርዓቱ በሰላማዊ ሁኔታ እንደሚፈጸም ያላቸውን መተማመን እየገለጹ ነው። ለዜና የተያዘው ሰዓት አበቃ። ወደ ጽዮን ልመልሳችሁ። ለቀሪ ዝግጅቶች አብራችሁን ቆዩ። ክቡራትና ክቡራን የተከበራቸውህ አድማጮች የምታዳምጡት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን የዛሬ አርብ ጥር 7 2013 ዓ ም ዝግጅታችንን ነው። አሁን ይሄ በአብዛኛው ህገ መንግስቱን የግለሰብ መብት አያከብርም፣ የማይኖሪቲዎችን መብት አያከብርም ክልል ውስጥ ኢኮኖሚክ ግሮዝን አይፈቅድም ምናምን የሚለው ይሄ ፒውርሊ ሙሉ በሙሉ ርዕዮተ ዓለማዊ ክርክር ነው። ስልጣንን በተለያዩ እኩል በሆኑ ተቋሞች ያልከፋፈለ በፌዴራልም በስቴትም ደረጃ ከዛ አልፎ ደግሞ በሚኒሲፓል በትናንሽ በቀበሌ ደረጃ እንኳን ህግ አውጪና ህግ አስፈጻሚ፣ ህግ ስጣስ ዳኝነት አለባቸው። ያ ካልሆነ የግለሰቦች መብት ሊጠበቅ አይችልም። የቀደሙት በለንደኑ ኬል ዩኒቨርሲቲ ከፍተኛ የህግ መምህርና ጸሐፊ ዶክተር አወል ቃሲም አሎ። እርሳቸውን ተከትሎ የሰማችኋቸው ደግሞ በሰሜን ምስራቅ ዩናይትድ ስቴትሷ የማሳቹሴት ክፍለ ግዛት የተከላካይ ጠበቆች ማህበር ፕሬዚዳንት አቶ ደረጀ ደምሴ ቦልቶ ናቸው። በሁለተኛው አጋማሽ በሰጥ አገባ ፕሮግራማችን ጠብቋቸው ዝግጅቶቻችንን በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ለዕለቱ ወደ ያዝነው ቀዳሚ ርዕስ እንለፍ። የኢትዮጵያ የጦር ጀት የሱዳን ድንበር ውዝግብ ባለበት አልፋ ሻጋ በኩል ጥሷል ስትል ካርቱም ክስ አሰማች። የጦሩ ዋና አዛዥ ሌትናል ጄኔራል አብዱል ፈታህ አል ቡርሃን በሩን ሲጎበኙ ባደረጉት ንግግር በኢትዮጵያ መንግስት የሚደገፉ ታጣቂ ቡድኖች የድንበር ውዝግቡ ወዳለበት አካባቢ ዘልቀው ስምንት ሰላማዊ ሰዎችን ገድለዋል ሲሉ የወነጀሉ ሲሆን አደገኛ አደገኛና ምክንያት የለሽ አካባቢውም ውጥረቱን የሚያባብስ እርምጃ ሲሉ ጠርተውታል። ይህ በእንዲህ እንዳለ የኢትዮጵያ ጦር ኃይሎች ጠቅላይ ታማዦር ሹም ጀኔራል ብርሃኑ ጁላ ማምሻውን ለቪኦኤ በሰጡት ቃል የሱዳን ባለስልጣናትን ክስ ውድቅ ያደረጉ ሲሆን በሱዳን የበላይ ምክር ቤት ውስጥ የአንድ አንጃ የሶስተኛ ወገን ፍላጎትን ለማስፈጸም እየጣረ ነው ሲሉ ከሰዋል። ጀኔራል ብርሃኑ አክለውም ጀት ወደ ሱዳን ብንልክ በግልጽ እናደርገው ነበር፣ ከሱዳን ጦር ጋር መቅጠም ብንፈልግ ግም አንደብቀውም ነበር ብለዋል። በቅድሚያ የቪኦኤ ዘጋቢ ናባ ሞሀዲን ከካርቱም የላከችውን ዘገባ እናስደምጣችሁ። የሱዳን የውጭ ጉዳይ ሚኒስቴር በዚህ ሳምንት የኢትዮጵያ ወታደራዊ የጦር አውሮፕላኖች የሱዳንን አየር ክልል ጥሰዋል በማለት ከሷል። ጥሰቱ የተፈጸመው በአወዛጋቢው አልፋሻጋ በሚባለው የድንበር አካባቢ መሆኑን ጠቅሶ ይህ አደገኛ የሆነ ጸብ አጫሪነት ነው ብሏል። በኢትዮጵያ መንግስት የሚደገፉ ታጣቂ ወንበዴዎች ቢያንስ ስምንት የሆኑ ሰላማዊ ዜጎችን ዋድ አሩድ እና አልሊያ በተባሉ መንደሮች አካባቢ መግደላቸውን የድንበሩን አካባቢ ለሚጎበኙ የሱዳን ወታደሮች ተናግረዋል። የሱዳን ሉዓላዊ ምክር ቤት ሊቀመንበር አብዱል ፈታህ አልብርሃን በድንበር አካባቢ የተካሄደ ስላለ ሁኔታ እንዲህ ብለዋል። ሳብሪን ብሪ ሳክቲን ሙስተሚሊን አል አዛ ወ አል ነዛም ወ አል ተሕዲድ። ላኪን ሱዳን ይህን የመሬት ጉዳይ ለረጅም ጊዜ በትዕግሥት ስተከታተለው ቆይታለች። ለ25 ዓመታት የቀጠለ ጥቃትና አዛቻ ክስ ሲሰነዘሩ ኑሯል። ሁሉም ነገር ገደብ አለው። ሱዳን ይህን ግጭት አልጀምረችውም። ኢትዮጵያ ናት የጀምረችው። አሁን አይን ላጠፋ አይን እንደማለት ነው። ከዚህ በፊት የሱዳን ሴቶችና ገበሬዎችን ገድለዋል። የእርሻ መሬቶችንም አቃጥለዋል። ይህ የሱዳን መሬት አይደለም ብለው ሱዳኖችን ወደ ገዛ መሬታቸው ገብተዋል ብለው ይከሳሉ። የሱዳን ባለስልጣናት እንደሚሉት አልቀዳሪፍ በተባለው የድንበር አካባቢ በሚገኙ 34 መንደሮች ውስጥ የሚገኙ ነዋሪዎች ከአካባቢያቸው ተፈናቅለዋል። ሱዳንና ኢትዮጵያ ለረጅም ጊዜ አወዛጋቢ ሆነው የቆየውንና በሰሜን ምዕራብ ኢትዮጵያና የደቡብ ምስራቅ ሱዳን በሚገናኙበት አልፋሽጋ በተባለው አካባቢ ያለውን ውዝግብ ለመፍታት ባለፈው ታኅሣሥ የጋራ ድንበር ኮሚቴ መስርተዋል። ይሁን እንጂ በካርቱም የኢትዮጵያ አምባሳደር የሱዳን ወታደሮች በትግራይ ክልል የተካሄደውን የጦርነት አጋጣሚ በመጠቀም አወዛጋቢዎቹን መሬቶች ወረው መያዛቸውን ይናገራሉ። አምባሳደር ይበልጣል አእምሮ የሱዳን ወታደሮች ከድንበሩ አካባቢ በአስቸኳይ ለቀው እንዲወጡና ወታደራዊ ዘመቻዎቻቸውንም እንዲያቆሙ ጥሪያቸውን አቅርበዋል። ዘሱዳን በጣም በቅርቡ በህዳር ወር መጀመሪያ አካባቢ የድንበር የጋራ ልዩ ኮሚቴ ስብሰባ ተቀምጦ ለጉዳዩን ልባት ለመስጠት እየተነጋገረ ባለበትና የኢትዮጵያ መከላከያ ሰራዊት እንደ አውሮፓውያን አቆጣጠር ህዳር አራት ወደ ትግራይ በተንቀሳቀሰበት ሰዓት ባልተለመደ ሁኔታ የሱዳን ጦር ወረራውን ሲያካሄድ ተመልክተናል። የሱዳን ጦር ይህን አጋጣሚ በመጠቀም ወደ ኢትዮጵያ ድንበር ዘልቆ በመግባት ንብረት ዘርፏል፣ ካምፓችንን አውድሟል፣ ሰዎችንም አስረዋል፣ አጥቅቷል፣ ገድሏል፣ በብዙ ሺዎች የሚቆጠሩ ኢትዮጵያንንም አፈናቅሏል። ብዙ ሱዳናውያን የአምባሳደሩን ክስ የተቃወሙ ሲሆን የሱዳን ወታደሮች ዘመቻቸውን አስፋፍተው እንዲቀጥሉ ጠይቀዋል። የደህንነት ጉዳይ ታዛቢዎች ግጭቱ በክልሉ ላይ የሚያስከትለው ብዙ መዘዞች ይኖሩታል ይላሉ። ባለሙያው ስዋራሚ ካሊድ እንዲህ ብለዋል። المشاكل التي وقعت مؤخرا في الحدود لها انعكاسات أمنية خطيرة جدا على المواطنين بكربوية بابا سيهدوكي تصب دمبراء كبابي منورو زيقوشين أو تادروج دانا نتلاي بطاعة ما هون تصفنو فتران بركات حزبنا نقلوشين بطورنت لماساتف يمدرغو في مدرقوت رتم أدقين ناسي هون بطلاي بيتوبيا بكول كادمون برهابي تتقبالو قنوش لاي اسكتلا. ከ50 ሺህ በላይ የሚሆኑ ኢትዮጵያውያን በቅርቡ በትግራይ የተካሄደውን ጦርነት በመሸሽ ምስራቃዊ ሱዳን በሚገኙ የስደተኞች ካምፖች ውስጥ ይገኛሉ። የሱዳን መንግስትም ብዙዎቹን ስደተኞች ከድንበር አካባቢ ያራቃቸው መሆኑ ይታወቃል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ከዚሁ ጋር በተያያዘ በሱዳን መንግስት ውስጥ ያሉ አንዳንድ ወገኖች የሶስተኛ ወገን አጀንዳ ለማስፈጸም እየሰሩ ነው ሲሉ የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ጄኔራል ብርሃኑ ጁላ ተናግረዋል። እየተላላከ ያለ ሲሉ የገለጹት ቡድን የሱዳንና የኢትዮጵያ ሕዝቦችን ወደ ያልሆነ ነገር ለማስገባት እየሰራ ነው በማለት ነው የተናገሩት። የኢትዮጵያ አውሮፕላን የሱዳንን አየር ክልል ጥሶ ገብቷል በሚል ከካርቱም ወገን የተሰነዘረውን ውንጀላ አጣጥለዋል። ወደ ጦርነት የምንገባ ከሆነም በግልጽ እንጂ በድብቅ አይሆንም ሲሉ ነው ኢትዮጵያዊው ጄኔራል ለአሜሪካ ድምጽ ያስረዱት። የተሳሳተ ውሳኔ ወስነን ወደ እነሱ ወጥመድ እንድንገባ የሚፈልጉ ወገኖች አሉ ያሉት ጄኔራል ብርሃኑ ጦርነት በፈለገ ትንሽ ቡድን ፍላጎት ግን ወደ እነሱ ቀለበት አንገባም ብለዋል። ሰከን የማለትን አስፈላጊነት የጠቀሱት ኢታ ማዦር ሹሙ መሬታችን ደግሞ የትም አይሄድም በማለት አክለዋል። እስክንድር ፍሬው ተጨማሪ ዘገባ ያስደምጠናል። ኢትዮጵያና ሱዳን የድንበሩ ዝግብ ቀጥሏል። በተለያዩ ጉዳዮችም ላይ እየተወነጃጀሉ ነው። የኢትዮጵያ አውሮፕላን በዚህ ሳምንት የአየር ክልላችንን ጥሶ ገብተዋል ሲል የሱዳን መንግስት ወንጅሏል። የኢትዮጵያ መንግስት ግን ውንጀላውን አጣጥሏል። እንደዚህ አይነት ውንጀላ ለሶስተኛ ወገን እየተላላከ ያለ ሲሉ የገለጹት ቡድን ተግባር መሆኑን ነው የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ጀኔራል ብርሃኑ ጁላ ለአሜሪካ ድምጽ ያስረዱት። አውሮፕላን ያሉት ግን ሆን ተብሎ ተበረሰ ነው። ምናልባትም ይሄ ራሱ የሶስተኛ ወገ አይዲያ ነው ብለን ነው የምናምነው፣ እንጂ እዛ እንኳን አውሮፕላን ወፍ አልበረረ ከበረረ ደግሞ እኛ የምንደብቀው ነገር የለም አብረናል እንላለን። ወደ ጦርነት የምንገባ ከሆነም በግልጽ ነው እንጂ የምንገባው በድብቅ በምናምን የምንገባው ነገር የለም። ከሱዳን መንግስት ወገን የተሰነዘረው ሌላ ውንጀላ በመንግስት የሚደገፉ የኢትዮጵያ ታጣቂዎች በድንበር አካባቢ በሰነዘሩ ጥቃት ስምንት ሲቪሎች ተገድለዋል የሚል ነው። ይህንን የሱዳን ውንጀላ በተመለከተ ቀጥተኛ ምላሽ ያልሰጡት ጀኔራል ብርሃኑ ጁላ አልፎ አልፎ በድንበር አካባቢ የሚከሰቱ ግጭቶች አዲስ አለመሆናቸው ነው ያስረዱት። እዚህ ሱዳን አምስት ሰው ሞተ፣ ኢትዮጵያ አራት ሰው ሞተ። ይሄ እኮ ለሰላሳ አመት የቆየ ችግር ነው አዲስ አይደለም። እንደዛ ሚሊሻም ይጋጫል አንዳንድ ጊዜ ባለሀብትም በዛም በዚህም ኃይል እያሰማራ ያጋጫል። በጣም የቆየ የተለመደ ጊዜ እንደዚያን ነገር እንዳይከሰት የጋራ ፓትሮል የሚያደርግ ሁሉ ነገር በነበረበት ይቆይ እያን ስንነጋገርበት የነበረ ነገር ነው። የሱዳን ኃይሎችን በሰርጎ ገብነትና በጠባጫሪነት የምትወነጅለው ኢትዮጵያ ተጠያቂ የምታደርገው ግን የዚያችን አገር መንግስት በሙሉ አይደለም። ጠቅላይ ኤታማዦር ሹም ጀነራል ብርሃኑ ጁላም ይሄንኑ ሀሳብ ነው ያጠናከሩት። እኛ የሱዳን መንግስት ቁጭ ብሎ መክሮ ህዝቡን አሳምኖ እና ይሄን ነገር እርምጃ ወስዷል የሚል የለንም። የሆነ ግሩፕ አለ እየተላላከ ያል። ይሄ ግሩፕ ሱዳንና የኢትዮጵያን ህዝብ ወደ አልሆነ ነገር ሊያስገባ እየሰራ ነው። አቁሙ። ሁለቱ ሀገሮች በጣም የተሳሰሩ ናቸው። ህዝቦቹም በጣም ተቃረቡ ናቸው። ጥቅማችንም፣ ኢኮኖሚያችንም ሁሉ የተሳሰረ ነው እና ለምንድን ነው ወደዚህ የሚገቡት? ያልናቸው ነው የኛ ሀሳብ። የሚቀበሉ አሉ፣ ጽንፈኞች ደግሞ አሉ። ጽንፈኞች ደግሞ ለሱዳን ህዝብ ጥቅም ብለው ሳይሆን የላካቸው አካል አለ እንን ለማስፈጸም ነው። እኛ ወደ እነሱ ወጥመድ አንገባም ብለን በውይይት እንዲፈታ በዲፕሎማሲ መንገድ እንዲፈታ ነው የተሞከረ ያለው። መንግስት ይሄ ነው እያደረገ ያለው ጽንፈኞች ሲሉ ጀነራል እዛው ሱዳን መንግስት ውስጥ የሚቀበሉም አሉ፣ በሌላም በኩል ጽንፈኞችም አሉ ማለት ቦት ነው። በዛ የሉዓላዊ ምክር ቤት ውስጥ እንደዚያ ነው እና ህዝቡ በፍጹም አሁን ያደረጉትን አይደግፍም። የተደረገው ነገር ልክ አይደለም የሚሉ የመንግስት አካላት አሉ፣ ምሁራኖች አሉ። ይሄን ደግሞ በጣም እያረገበ ያለ ቦርደር ላይ የመጣ ቅስቀሳ የሚቀሳቀስ ጦሩ ከነበረበት ትፊት የነበረውን ስታትስኮ እንዲያበላሽ እያደረገ እየፎከረ ያለ ደግሞ አካል አለ። እዛን ህዝብና መንግስት የኢትዮጵያን ወሰን ጥሶ ገብቷል ማለት አይቻልም። የሆነ የአላደለ ድሮ መላላክ የለመደ አፍቃሪ ሶስተኛ ወገን የሚያፈቅር አካል አለ ገባ። እሱ ደግሞ በእጁ ስልጣን አለው። በዛች ስልጣን ተጠቅሞ ሁለቱን ሀገሮች የሚያጋጭ ስራ እየሰራ ነው እና እሱ ነው እኛ ደግሞ የሆነ ግሩፕ ይሄን አድርጓል ብለን ወደ አልሆነ እና ወደ ጠቅላላ ሁለቱንም አገሮች ወደሚጎዳ እንትን አንገባም ነው። በኋላም ባሴተግር ብዙ ጊዜ በድርድር ነው የሚፈታው። በጦርነት ወቅት መሬት ወስዶ በዛው ጸንቶ የኖረ ማንም አካል የለም። እናም በርካታ ሱዳናውያን በድንበር አካባቢ ያለውን የተወሰነ ቡድን እንቅስቃሴ አይደግፉም ባይ ናቸው። ኢትዮጵያዊ ጀነራል፣ አሁን ሱዳኖቹ እንደው ምን እያሉ ነው? የመሬት ጥያቄ በጣም አንገብጋቢ ከሆነ ጉልበቱ ካለ በጣም ትልቁ ግዛት ተወስዶ ያለው በሰሜን ምዕራብ በኩል ስለሆነ ለምን ለምን እሱ ነሄዶ አይዙም ነበር የሚል ጥያቄ አለው ህዝቡ። በሰሜን ምዕራብ በኩል ሲሉ በማን ድንበር ማለት ነው? በዛ ከእነሱ ሰሜን ያለ ሀገር አለ አለ እና እንደዛ እያለ ነው ህዝቡን ምንድን ነው የኢትዮጵያ እኛ ኢትዮጵያውያንም ሰከን ማለት አለብን። አንድም ሰው መሬት በጀርባ ተሸክሞ የሚሄድ የለም። ስለዚህ የተሳሳቱ ሰዎች የተሳሳተ ውሳኔ እንድወስንና ወደ እነሱ ወጥመድ እንድንገባ እያደረጉ ስላሉ በዛ መነዳት የለብንም። መሬታችን ደግሞ የትም አይሄድም። የሱዳን ኃይሎች ድንበር ጥሰው መግባታቸውን በተደጋጋሚ የገለጸው የኢትዮጵያ መንግስት ድርጊቱንም አውግዟል። በሰላማዊ መንገድ እንዲፈታም ፍላጎቱን ገልጿል። በድንበር አካባቢ ያለው ሁኔታ ግን አሁንም ባለበት መሆኑን ነው ጀኔራል ብርሃኑ የሚያብራሩት። ከነበሩበት አልፎ ገብተዋል። ከነበሩበት አሁን ድንበሩ ድንበር አልተካለለም፣ አልተካለለም መቶ ሀምሳ ዓመት አልተካለለም። ግን እኛም እንደሱም የነበርንበት የሚታወቅ ቦታ አለ እሱን አልፎ መጥተዋል እና ይህ ልክ አይደለም ወደ ነበራችሁበት ተመለሱ ነው ያልናቸው። እኛ በዚህ ምክንያት ወደ ግጭት ወደ ጦርነት መግባት ሁለቱም መገሮች ያለባቸው። አንዳንዶች ወረራ ተፈጽመዋል ሱዳን ወረራ ፈጽማለች ይላሉ። በእናንተ እምነት ሱዳን ወረራ ፈጽማለች? ይህን እንደ ወረራ ነው የምትቆጥሩት? ምን መሰለህ ይሄ ወሰን አልተካለለ። ማላልኩ አልተካለለ። ስላልተካለለ ብዙ ጊዜ አንዴ እኛ እንገባለን አንዴ እነሱ ይመጣል። ይሄ አላለ ጥሩ ዝምድና ባለበት እንሆናለን። እንደ አሁኑ አይነት ከኋላ የሆነ ግፊ ሲኖር ወይም በአንዳንድ ጉዳዮች ያለመጣጣም ሲኖር ደግሞ አንዳንዴ እኛ እንገፋለን፣ ሌላ ጊዜ እነሱ ይገፋሉ። እንደዚህ አይነት መገፋፋት የተለመደ ነው። አሁን ወረራ ነው ለማለት አስቸጋሪ ነው ማለት። ወረራ ከሆነ እኮ እዛ አይቆምም ነገርየው ነገርየው እዛ ሳይሆን የሚቆመው የሀገር ወረራ ከሆነ ይወጣል ወደ ደጋው ማለት ነው። ማንበርከክ ስለሚሆን ማለት ነው። እንደዛ ለማለት አስቸጋሪ ነው እና ግን እነሱ የኛ ነው የሚሉት አለን የሚሉት መሬት አላቸው። ደግሞ የኛ ነው መሬቱ የእናንተ አይደለም የሚል ነገር አለ የቅኝ ግዛት ውል ጊዜ ያለው ነገር የሆነ አጨቃጫቂ ነገርም አለው። ብዙ ጊዜ በንጉሱ ጊዜም ለማካለል ተሞክሮ አልተካለለም፣ በደርግም ሞክሮ አልተካለለም፣ በኢህአዴግም ሞክሮ አልተካለለም እና ያለፈው ትውልድ ለአሁኑ ትውልድ ያቆየው እንትን ነው እንትን አጀንዳ ነው እና ይሄም ቢሆን በእንትን ነው የሚፈጠረው ንግግር በውይይት በመግባባት ሰጥቶ በመቀበል ነው እንጂ የሚፈታው። ወደ ጦርነ ከገባ ማ ለአንድ ቁራጭ መሬት ተብሎ የሱዳን ኢኮኖሚ እዚህ ላይ የሚሰክስ ከሆነ የሱዳን ዜጋ ህይወት እዛ ላይ የሚከሰክስ ከሆነ ከዛ በኋላም ከስክሶም መሬቱን ይዞ በጉልበት ለመቆየት በማይችልበት ሁኔታ በጣም እንትን ነው። በደንብ ማሰብ የሚጠይቅ ይመስለኛል። በሱዳን በኩል የሚሰራጩ መረጃዎች የፈጸሙትን ድርጊት ለመሸፋፈን እየታቀዱ ናቸው ብለዋል ጀኔራል ብርሃኑ በዚሁ ቃለ መጠይቅ ለአሜሪካ ድምጽ ሬዲዮ። እስክንድር ፍሬው ከአዲስ አበባ ዘጋቢዎቻችንን እናመሰግናለን። አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። የፌዴራል አደጋ ስጋት ስራ አመራር ኮሚሽን በትግራይና ቤንሻንጉል ጉሙዝ ለተፈናቀሉ ዜጎች በቂ ድጋፍ እያደረግኩ ነው ብሏል። ከክልሎች በሚቀርብ ጥያቄ መሰረት ድጋፍ እንደሚያደርጉ የተናገሩት የኮሚሽኑ የኮሚኒኬሽን ዳይሬክተር አቶ ደበበ ዘውዴ በዚህም በትግራይና ቤንሻንጉል ጉሙዝ ለተፈናቀሉት ከ7000 በላይ ዜጎች ልዩ ልዩ ድጋፎችን እያደረጉ መሆናቸውን ተናግረዋል። በሁለቱ ክልሎች ያለው ችግር ከአቅሜ በላይ አይደለምም ብሏል። ኮሚሽኑ አዲስ ቸኮል ያነጋገራቸው ከቅርብ ጊዜ ወዲህ በርካታ ነዋሪዎች እየተፈናቀሉባቸው ላሉት የትግራይና የቤኒሻንጉል ጉሙዝ ክልሎች አስፈላጊውን ድጋፍ እያደረገ መሆኑ የአደጋ ስጋት ስራ አመራር ኮሚሽን አስታውቋል። የኮሚሽኑ የኮሚኒኬሽን ዳይሬክተር አቶ ደበበ ዘውዴ ለቪዮ እንዳስታወቁት በትግራይ 485066 በቤኒሻንጉል ጉሙዝ ደግሞ 245540 ለሚሆኑ ተፈናቃዮች ልዩ ልዩ ድጋፎች እየተደረጉ ናቸው ብለዋል። ድጋፉ ለተፈናቃዮች ብቻ ሳይሆን በቤታቸው ሆነው የምግብ ችግር ላጋጠማቸውም እንደደረሰ ገልጸዋል። በትግራይ ክልል ከዚህ በፊት የሚደረጉ ወራዊ ድጋፎች አካል እንደሆነ የተነገረለት ድጋፍ ከሶስት ቀን በፊት መላኩንም አቶ ደበብ አስታውቀዋል። የኛ አሰራር በየወሩ ድጋፍ ማቅረብ ነው። ለአንድ ሰው አስራ አምስት ኪሎ እህል፣ ዜሮ ነጥብ አራት አምስት ዘይት፣ ሌሎችም አስፈላጊ የሆኑ ድጋፎችን እንሰጣለን። በትግራይ ክልል ይህን መሰረት በማድረግ ቀደም ሲል የተላከው እንዳለ ሆኖ አሁን ከጥር ሶስት ጥር ሶስት ላይ የተላከ ለአላማጣ፣ ለጨርጨር፣ ለኮረም፣ ለመቀሌ፣ ለማይካድራ፣ ለሁመራ፣ ለሽሬ አዲ ረመፅ፣ ዳንሻ፣ ማይፀምሪ እና በከር የስንዴ እህል፣ የስንዴ ዱቄት፣ ሲኤስቢ የምንለው አልሚ ምግብ አለ። ይሄ በተለይ ከተረጂዎች ውስጥ ሰላሳ አምስት ፐርሰንቱ ህጻናት፣ ነፍሰ ጡሮችና አጥቢዎች ይሆናሉ በሚል የሚላክ ነው። ዘይት አለ። ፓስታ፣ ሩዝ፣ መኮሮኒ በድምሩ ሰማንያ ሺህ አራት መቶ ሰማንያ ኩንታል ልከናል። ይሄ ቀደም ሲል ከተላከው በየወሩ ይሄ የህግ ማስከበር ዘመቻው ከተጀመረ ጀምሮ ወገኖች በተፈናቀሉባቸው ቦታዎች ሁሉ የማድረሱ ስራ እየተካሄደ እንዳለ ልገልጽ ልፈልጋለሁ። ሌላው ከዚህ ሌላ የወተት ዱቄትና ብስኩትም ስድስት መቶ ሀምሳ ሁለት ካርቶን ተልኳል። በድጋፉ ማዕከላዊና ምስራቅ ትግራይ አለመከታታቸውን በተመለከተ ከቪኦኤ ለቀረበላቸው ጥያቄ አቶ ደበበ ሲመልሱ በየቦታው የማሰራጨት ስራው የክልሉ እንደሆነ እና ከክልሉ በቀረበው የተረጂ ቁጥር መሰረት ድጋፍ መላካቸውን ተናግረዋል። ለምሳሌ አሁን እኛ አላማጣ፣ ጨርጨር፣ ኮረም፣ መቀሌ፣ ማይካድራ አልክ እንጂ። ለምሳሌ እኔ ሽሬ በሄድኩበት ጊዜ ወደ አርባ አምስት መኪና እኮ ነው የተላከው። እህሉ ሲላክ ክልሉ በጠየቀው መሰረት ነው የሚሄደው። ክልሉ ሲጠየቅ፣ ክልሉ ግን ማኔጅ ማድረግ መቻል አለበት። ለምሳሌ አክሶም ሊሄድ ይችላል፣ ሌሎችም ቦታዎች ሊሄዱ ይችላሉ። ክልሉ ችግሩ ባለበት ቦታ ላይ ምክንያቱም ይሄ ሌሎች ሌሎች አካባቢዎች የምግብ እጥረት ሊከሰት ይችላል እነዚህን ችግሮች ሊያቃልል በሚችል መልኩ እነሱ ነው የሚያስተዳድሩት። በነገራችን ላይ አሰራራችን እንደዚያ ነው። ይሄ ትሰጣላችሁ ክልሉ ነው ክልሉ ማኔጅ ያደርገዋል። ይህን ማኔጅ ሲያደርግ ግን የእኛ ስራ ኢመርጀንሲ ኮኦርዲኔሽን ሴንተሩ አለ ብያለሁ የመከታተል ነው። በጉዳዩ ለመረጃ እንዲሰጡን ጥያቄ ያቀረብንላቸው የትግራይ ክልል ጊዜያዊ አስተዳደር ሊቀመንበር ዶክተር ሙሉ ነጋ ትግራይ ክልልን በተመለከተ ሳምንታዊ መረጃ በማዕከል ደረጃ በክልሉ ኮሚኒኬሽን ብቻ እንዲሰጥ መወሰኑን ገልጸው መረጃዎችን ከዚያ ሳምንታዊ መድረክ እንድንወስድ ጠቁመውናል። በኮሚኒኬሽን ኃላፊነት የተሾሙትን ለማግኘት ያደረግነው ጥረትም አልተሳካም። ለተፈናቃዮች ከምግብ ነክ ድጋፍ ባሻገር የትምህርት የጤናና መሰል ድጋፎች እንደሚያስፈልግ የገለጹት አቶ ደበበ ይህንንም በፌዴራል ደረጃ የተዋቀሩ የአስቸኳይ ጊዜ ምላሽ ሰጭ ማስተባበሪያ ማዕከል እየሰራበት ነው ብለዋል። ከዚህ ጋር ያዘም የሰላም ሚኒስትሯ ወይዘሮ ሙፈሪያት ካሚል በትላንትናው ዕለት በፌስቡክ ገጻቸው ላይ በመቀሌ ከተማ ለሁለት ቀናት ተገኝተው ከክልሉ ኮማንድ ፖስት እና ከጊዜያዊ አስተዳደሩ አመራሮች ጋር በመሆን የእለት ደራሽ እርዳታ ስርጭት፣ የሕክምና አገልግሎት አሰጣጥና አጠቃላይ የመልሶ ማቋቋም ስራ ዝግጅት ያለበትን ደረጃ መገምገማቸውን አስታውቀዋል። ዝርዝር መረጃውን በተመለከተ ግን ያሉት ነገር የለም። በቤኒሻንጉል ጉሙዝ የተደረገውን ድጋፍ በተመለከተ ከምግብ ነክ ድጋፎች ባሻገር ሌሎች በዕለት ከዕለት እንቅስቃሴ የሚያስፈልጉ ቁሳቁሶች ጭምር በድጋፍ መካተታቸውን አቶ ደበብ አስታውቀዋል። ቤንሻንጉል ጉሙዝ እንግዲህ ሁለት መቶ አርባ አምስት ሺ አምስት መቶ አርባ ናቸው ያሉት ተፈናቃዮች። ተፈናቃዮች የት ነው ያሉት? እዛ በተፈናቀሉበት ቦታ ነው ያሉት። በተፈናቀሉበት ቦታ ካሉ ቤታቸው ስለሌሉ ከፍተኛ ድጋፍ ይፈልጋሉ። ይሄ ከፍተኛ ድጋፍ ስንል ምግብ ብቻ ሳይሆን ምግብ ነክ ያልሆኑ ድጋፎችም አብረው እንዳሉን ልገልጽ ልምፈልገው። ስለዚህ ለእነዚህ ቅድም ቁጥር ላልኩ በተለይ አሶሳ፣ ካማሺ፣ መተከልና አዊ ዞን ላሉት የስንዴ እህል የስንዴ ዱቄት የምግብ ዘይት፣ አልሚ ምግብ፣ በቆሎ ዱቄትና ሞኮሮኒ በድምሩ አርባ አራት ሺ ስድስት መቶ ሰማኒያ ሶስት ኩንታል ልከናል ወደ ቦታው። ቦታው ላይ ይሄ ጥር ሶስት የተላከ ነው። ቀደም ስልም የተላከ አለ። ለምን በየወሩ ነው እኛ ምን ልከው። ለአንድ ሰው ቅድም ባልኩ ያው ስታንዳርዱን የጠበቀ ክፍፍል ነው የሚደረገው። ግን ለቤንሻንጉል ጉሙዝ ምግብ ነክ ያልሆነ ድጋፍም አድርገናል። ምግብ ነክ ያልሆነ ድጋፍ ስንልህ ኪት ነው ኪት ነው ኦልሞስት አስራ አምስት ይሆናሉ ፕላስቲክ ሽታ፣ አለ ሳህን አለ፣ ድንኳን፣ ጀረቃን፣ ማንቆርቆሪያ፣ ኩባያ፣ ጭልፋ፣ ባልዲ፣ ጆግ፣ ሳሙና፣ አልባሳትም ሊኖሩ ይችላሉ። ፍራሽና ብርድ ልብስንም ጨምሮ አለ። እነዚህን ወደዚህ አካባቢ ሶስት መቶ ሰላሳ አንድ ሺ አራት መቶ ሰባ ስድስት ወደ ቦታው ልከናል። በቤኒሻንጉል ጉሙዝ በየጊዜው ግጭት እየተከሰተ ከመሆኑ አንጻር ይህ ወራዊ ድጋፍ ከተሰጠ በኋላ የሚፈናቀሉ አዳዲስ ተፈናቃዮችን ተደራሽ ለማድረግም ወር መጠበቅ ሳያስፈልግ ክልሉ በማንኛውም ጊዜ ለአዳዲስ ተፈናቃዮች ተጨማሪ የድጋፍ ጥያቄ ካቀረበ እናቀርባለን ብለዋል። የአደጋ ስጋት ስራ አመራር ኮሚሽን ስምንት ማዕከላዊ መጋዘኖች በበቂ ሁኔታ ዝግጁ መሆናቸውን የገለጹት አቶ ደበበ ተቋማቸው በአንድ ጊዜ በሚሊዮን የሚቆጠሩ ተፈናቃዮችን ተደራሽ ለማድረግ ልምድ ያለው ከመሆኑ አንጻር አሁን በሁለቱ ክልሎች ያሉ በመቶ የሚቆጠሩ ተፈናቃዮች ከአቅም በላይ አይደሉም ብለዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። ሀሁለት በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ዝግጅታችንን ከራዲዮ በተጨማሪ በዌብሳይታችን አማሃሪክ ዶት ቪኦኤኒውስ ዶት ኮም፣ በአት ቪኦኤ አማሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይ እንገኛለን። የምሽቱ የአየር ስርጭት ፕሮዲ ሰር ንጉሱ ታምሬ፣ ዋና አዘጋጅ ሰለሞን አባተ፣ ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። አሁን ወደ ሁለተኛው አጋማሽ ዝግጅት ነው የምንዘልቀው። ለጥያቄው መልስ ሴት የሰላም መሰረት ነች ይባላል። እንዲህ ከተባለ ለሀገር ምን ማድረግ ይችላሉ? ሴቶችና እናቶች ለአንድ አገር ሰላምና መረጋጋት እንዲሁም ለሰዎች መብት መከበር ምን አስተዋጽኦ ማበርከት ይችላሉ? በጥያቄው መልስ ዝግጅታችን እንግዶችን ጋብዘን አወያይተናል። የውይይቱን የመጀመሪያ ጥቂት ክፍል ዛሬ የምናስደምጣችሁ ሲሆን እንግዶቻችንን ከምናስተዋውቅበት ዝግጅቱን እንጀምራለን። ፕሮግራማችንን ለማስተዋወቅ ለጥያቄው መልስ የተሰኘው ዝግጅት በአሜሪካ ድምፅ የአፍሪካ ቀንድ ዝግጅት ክፍል ማኔጂንግ ኤዲተር ትዝታ በላቸው ሲዘጋጅ የቆየ ተወዳጅ ፕሮግራም ነው። የኮሮና ቫይረስ ስርጭትን ለመቀነስ ሁላችንም ከየቤታችን ሆነን ስንሰራ ለጥያቄው መልስ ዝግጅት አመቺ ባለመሆኑ ላለፉት 11 ወራት ተቋርጦ የነበረ ዝግጅት ነው። ነገር ግን አድማጮቻችን በጥያቄ በቀጥታ የሚሳተፉበትና ምላሽ የሚያገኙበት ዝግጅት በመ ሆኑ አሁን በድጋሚ ጀምረነዋል። በድጋሚ ለጀመር ነው። የዚህ የመጀመሪያ ዝግጅታችን የጋበዝናቸው እንግዶች በኢትዮጵያ ሰላም ለማምጣት የተለያየ እንቅስቃሴ ሲያደርጉ የቆዩ ሴቶች እንዲሁም እናቶች ናቸው። እንግዶቻችን በስልክ መስመራችን ላይ ይገኛሉ። በመጀመሪያ እንኳን ደህና መጣችሁ። እንኳን እንኳን ደህና ቆየሽ። እንግዶቻችንን በየተራ ለአድማጮቻችን ላስተዋውቅ። ወይዘሮ ማሪያ ሙኒር የህግ ባለሙያ ናቸው። ሰራተኛና ማህበራዊ ጉዳይ ሚኒስቴር ውስጥ ሰርተዋል። ለረዥም ዓመታት ደግሞ በዳኝነት አገልግለዋል። የህግ ባለሙያ ሴቶች ማህበር የቦርድ አባልና በበጎ ፈቃደኝነት ለሴቶች ነጻ የህግ ማማከር አገልግሎት ይሰጡም ነበር። በጥብቅና ሙያ ላይም ተሰማርተው ነበር። በበጎ ፈቃድ አገልግሎት ስራም ከሌሎች የሙያ አጋሮቻቸው ጋር በመሆን አቋቁመውት የነበረውን የቀድሞውን ፆታዊ ጥቃት ተከላካይ ማህበር ስምና አገልግሎቱን በተወሰነ መልኩ በመቀየር የአሁኑን የሴቶች ማረፊያ ልማት ማህበር መስርተው ጥቃት ለደረሰባቸው ሴቶች የማረፊያና የምክር አገልግሎት ይሰጣሉ። ወይዘሮ ማርያ ኢትዮጵያ ውስጥ የፖለቲካ አለመረጋጋት በተከሰተበት ወቅት ከሌሎች ሀገር ሽማግሌዎች ጋር ወደ ትግራይ ክልል አቅንተው ሰላም እንዲመጣ የተማጸኑ ናቸው። ወይዘሮ ማርያ በድጋሚ የጥያቄው መልስ እንግዳ ሆነው ስለቀረቡ እናመሰግናለን። ተኛው እንግዳችን ወይዘሮ የምወድሽ በቀለ ሴቶች ይችላሉ ወይም ውመን ከአንዱ ኢት የተሰኘ የሲቪክ ማህበር መስራችና ዲሬክተር ናቸው። የኢትዮጵያ ሴት ደራሲያን ፕሬዚዳንትም ነበሩ። አሁን የቦርድ ሰብሳቢ ናቸው። ስምንት ልቦለድ፣ ግጥምና አጫጭር ታሪኮችን የያዙ መጽሐፎችን በግላቸው ጽፈዋል። ስድስት ደግሞ ከሌሎች ጸሐፊዎች ጋር በመሆን አሳትመዋል። ከአስር ዓመት የፖሊስና እርምጃው ጋዜጣ ዋና አዘጋጅ እና የፕሬስ ኃላፊ ነበሩ። በሴቶች መብት ላይ የተለያዩ ስራዎችን እየሰሩ ናቸው። ሴቶችና እናቶች ለአንድ ሀገር ሰላምና መረጋጋት እንዲያመጡ መስራት አለባቸው በሚል አቋምም የተለያዩ እንቅስቃሴዎች ያደርጋሉ። የዛሬው የጥያቄውና መልስ እንግዳዎቻችን ናቸው። ወይዘሮ የምወድሽን አመሰግናለሁ። ለጥያቄው መልስ እንግዳ ስለሆኑ እርስዎንም ወደ አድማጮቻችን ወደ ጥያቄዎቻችሁ ከመዝለቃችን በፊት በዚህ ጉዳይ በቅድሚያ ማብራሪያ እንዲሰጡን እንግዶቻችንን ልጋብዛቸው። ለመሆኑ ሴቶች ሴቶችና ሰላም ያላቸው ግንኙነት ምንድን ነው? ከወይዘሮ ማርያም ሞኔር ልጀምር። ሴቶች የሰላም ምልክቶች ናቸው። ሰላም የሚጀምረው ከየትም አይደለም፣ ከቤት ነው ቤት ውስጥ ሰላም ከሌለ ጎረቤት ሰላም አይኖርም፣ ሀገር ላይ ሰላም አይኖርም፣ በአካባቢ ሰላም አይኖርም። እና ያንን ቤት ደግሞ ሰላም ለማድረግ እናቶች ትልቁን ሚና ነው የሚጫወቱት። ቤት ውስጥ ብዙ ልጅ ሊኖር ይችላል፣ አንድም ሁለት ልጅ ሊኖር ይችላል። ያንን ቤተሰብ ለማረጋጋት፣ ወደ ጥሩ መስመር ለመውሰድ በጣም ትልቁን እርምጃ የሚወስዱት ናቸው። ልጆችን ደግሞ የሚኮተኩቱና የሚያሳድጉ፣ አሁን በመሪነት ደረጃ ያሉት በሙሉ እናቶች ያሳደጓቸው ቤት ውስጥ ያሳደጓቸው ናቸው። ብዙ ጥሩ አድርገን ያሳደግናቸውን ልጆች በሰላም በፍቅር ፍቅርን አሳይተን ሰላምን አሳይተን መዋደድን መተጋገዝን አሳይተን ያሳደግናቸው ልጆች መሪም ሲሆኑ አገር ውስጥም በየትም ቦታ ኃላፊነት ቢሰጣቸው ውስጣቸው ከህፃንነት ጀምሮ ይዘውት የመጡት ስለሆነ ያንን ነው ተግባራዊ የሚያደርጉት። የዘራ ነውን ነው ምናጭ ነው ጥሩ ከዘራን ጥሩ እናጭዳለን። መጥፎ ልጆችን መንገብገብን፣ መስገብገብን፣ ከሰው ጋር መጣላትን፣ ለሰው ላይ ክፉ መሆንን አድርገን ያሳደግናቸው ልጆች ወደ መሪነትም፣ ወደ ሌላ ኃላፊነት ቦታም ሲወጡ እነኛ ልጆች ያን ባህል ይዘው ነው የሚያድጉት። ይሄ እንግዲህ በሳይንስም የተረጋገጠ ነው እና ለሰላም እናቶች በጣም ቅርብ ናቸው። በሰፈርም፣ በአካባቢውም፣ በጎረቤትም፣ በእድርም በሁሉም አካባቢ ሴቶች ባሉበት እናቶች ባሉ ባሉበት አካባቢ ፍቅርን ማምጣት ይችላሉ፣ ፀብን ማምጣት ይችላሉ፣ አልሆነ ነገርን ማምጣት ይችላሉ። ስለዚህ ለሰላም ትልቁን ትልቁን ኃላፊነት የሚወስዱት ትልቁን ስራ የሚሰሩት እናቶችና ሴቶች ናቸው ብዬ ነው የማስበው። ወይዘሮ የሚወድሽ እሺ፣ አመሰግናለሁ። ሴትነት በራሱ ሰላም ነው ብዬ ምክንያቱም አንዲት ሴት ትውልድ ቀጣይ ናት። ከመፀነስ ጀምሮ አብክዞ መውለዱ እንደ ገና ልጅ ማሳደጉ፣ ያንን ልጅ ለኃላፊነት ማቃቱ በራሱ ሂደቶች አሉ። እነዛን ሂደቶች በፍቅር በሰላም በእርጋታ የምትፈጽም ሴት ናት እና ከነዛ ውስጥ አንዱ ጎልባ ሴት ትታወቃለች። ስለዚህ ሴት የሰላም ምልክት ናት። ሴት ሰላም ለማምጣት ቁልፍ ሚና አላት። በተለይ በሀገር ሰላም ላይ የሴቶች ሚና ዋነኛ ነገር ነው ብዬ ነው ማስበው። ምክንያቱም ሰላም መናጋት ውስጥ ያሉ ሰዎች በሙሉ የእናቶች ውጤት ስለሆኑ እነሱን ለመመለስ እናቶች ቢሰሩ ውጤታማ ይሆናሉ። ምክንያቱም ሁሉም የተገኙት ከእናት ነው እና ቅድሚያውን ወስዳ አንዲት ሴት ራሷን ሰላም ለማምጣት በራሷ ተነሳስታ እንኳ ብዙ ስራ ብትሰራ ውጤታማ ትሆናለች። ስሜት ስለማ ግን ሴቶች የሰላም ግንባታ ላይ የሚጠሩት ስራ ለውጤት ያበቃቸዋል። ያስካለ የጥያቄው መልስ ዝግጅትን ለዛሬ እዚህ ላይ ገታ እናድርገው። ዋናውና ሙሉ ክፍል በቅዳሚው ምሽት። የምታዳምጡት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የአማርኛ ቋንቋ ዝግጅት ነው። አድማጮች አሁን እሰጥ አገባ የኢትዮጵያን የዛሬ ይዞታ ግጭትና ሰላምን በአንድ ሀገር ሕዝብ አብሮ የመኖር እጣ ላይ የተደቀኑ ፈተናዎችን መንስኤና ብሎም ወደፊት የሚያራምዱ መንገዶችን በሚመለከቱ አበይት ጭብጦች ዙሪያ በሁለት የሕግ ባለሙያዎች መካከል የተደረገ ክርክር ነው። ዛሬ እሰጥ አገባ ይዞ የቀረበው የኢትዮጵያን ሕገ መንግስትና ፌዴራላዊ አስተዳደርን በሚመለከቱና በሚያነጋግሩ ርዕሰ ጉዳዮች ዙሪያ ትኩረት ያደረገውም ክፍል ነው። የክርክሩ ተሳታፊዎች በኢትዮጵያ ፖለቲካዊ ጉዳዮች ዙሪያ በመጽሐፍ እንዲሁም በተለያዩ የአፍሪካ ቀንድ ጉዳዮች ላይ ትንታኔ በማቅረብ የሚታወቁት በሰሜን ምስራቅ ኢንግላንድ ከኒውካስል ከተማ ወጣ ብሎ የሚገኘው የኬል ዩኒቨርሲቲ የህግ መምህር ዶክተር አወል ቃሲም አሎና በሰሜን ምስራቅ ዩናይትድ ስቴትሷ የማሳቹ ሴትስ ክፍለ ግዛት ጠበቃ መቅጠር ለማይችሉ ተከሳሾች የህግ ጠበቃ የሚያቆመው ፐብሊክ ዲፌንደር የተባለው ድርጅት ምክትል ሊቀመንበር አቶ ደረጀ ደምሴ ቦልቶ ናቸው። በቦስተን ከተማ በጥብቅና ሙያ የሚተዳደሩት አቶ ደረጀ ከአሁን ቀደም በግዛቲቱ የተከላካይ ጠበቆች ማህበር ፕሬዝደንትና ለዜጎች የነፃነት መብት የቆመው ማህበር ሲቪል ሊበርቲ ዩኒየን የማሳቹሴትስ ክፍለ ግዛት ምክትል ፕሬዝዳንት በመሆንም አገልግለዋል። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። በቀደመው ክርክራቸው እልባት ያደረጉበትን ጭብጥ በማስታወስ ይጀምራል ሰፋ ያለውን የዛሬውን ክፍልም ውይይቱ ይወስዳል ወደ ውይይት ኢትዮጵያ እየተጋፈጠች ያለችው መሰረታዊ መዋቅራዊ ችግሮች አሁን ያለው ህገ መንግስታዊ መዋቅር ችግር ነው ብዬ አላምንም ነው የሚሉት ዶክተር አወል ህብረ ብሔራዊ ፌዴራሊዝም የፈጠረውም አይደለም ይላሉ እዚሁ ንግግር ላይ አቶ ደረጀ በቃላት ብቻ ነው እንጂ በተግባር የለም ይላሉ እስኪ ያብራሩልን ዶክተር አወል እዛ ነጥብ ላይ አቶ ደረጀ ላነሳቸው ሶስት ነጥቦች ነበረ መልስ የሰጠው ያለውት እስከማስታውሱ ድረስ ያሉት ምን ነበረ? አንድ ህገ መንግስት እንደ ህገ መንግስት ሊያሟላ የሚገባቸው ያሉትና እንደ መመዘኛ የምጠቀመው ካሉት ነገር አንዱ እኩልነትን ማረጋገጥ መቻል አለበት፣ የግለሰቦችን መብት ማስከበር መቻል አለበት። ሶስተኛ ነጥብ አለ። ሶስተኛው ነጥብ ምን ነበረ? ሶስተኛው ዲሞክራሲያዊ መብቶችን ያስከብራለ የሚል ነው አቶ ድርጃ ያቀረቡት። ዲሞክራሲያዊ መብቶችን እና ከዚህ ጋር በተያያዘ እኔ ያነሳውት ነጥብ ምን ነበረ? አሁን ያለው የኢትዮጵያ ህገ መንግስት አመጣጡ ዲሞክራሲያዊ አልነበረም። የኢትዮጵያ ህዝቦች ተወያይተውበት ህገ መንግስትን የሚያክል ነገር መቀረጽ ባለበት መልኩ የተቀረጽ አለ እሱ ከልጅት ከልጅትመሲ አንጻር ትልቅ ችግር አለበት፣ ትልቅ ዴፊት አለበት። ያለው ቴክስት ግን እንደ ቴክስት ስናይ እነዚህ ሶስት አቶ ደረጃ ያስቀመጣቸውን መስፈርቶች ሙሉ በሙሉ ያስቀምጣል። የግለሰቦችን መብት ያስከብራል፣ አሀው በደንብ ያስከብራል። ኢንፋክት ይሄ ሶስተኛው ቻፕተር የምንለው ከሰብአዊ መብቶችና ከዲሞክራሲያዊ መብቶች ጋር በተያያዘ ያሉትን ድንጋጌ ስናይ ኦልሞስት ቃል በቃል መሰረታዊ የሚባሉ የዓለም አቀፍ ሰብአዊ መብት ሰነዶች የሚያስቀምጡ መብቶችን ሪፕሮዲስ የሚያደርገው ርባት ምንም ሳይቀይር። ከአተገባበር አንጻር ያሉ ችግሮች ሊኖሩ ይችላሉ። ከአተገባበር አንጻር ያለው ችግር ሰብአዊ መብት ላይ ብቻ አይደለም፣ ሁሉ ነገር ላይ ችግር አለ። ህገ መንግስቱ፣ በራሱ ግን ኦን ኢትስ ኦን እንየው፣ እንመዝነው የምንል ከሆነ የግለሰቦችን መብት ይጠብቃል። እኩልነትንም እንደዛው እያንዳንዱ ሰው በህግ ፊት እኩሉ የመታየት መብት አለው ይላል። ማንኛውም አገር ህገ መንግስት ወይም ደግሞ ዓለም አቀፍ ሰብአዊ መብት ሰነዶች እኩልነትን በሚያረጋግጡት መልኩ ህገ መንግስቱ ያረጋግጣል። ዲሞክራሲያዊ መብቶችንም በተመለከተ በጣም ኤክስቴንሲቭ በሆነ መልኩ እነዛን ነገሮችም ያስቀምጣል። እንደውም ዲሞክራሲያዊ መብት ተብሎ ለየት ተብሎ የተዘረዘሩ መብቶች አሉ። አካደሚክ ዲሞክራቲክ ራይትስ እና ሰብዓዊ መብት ብሎ መለየቱ ምንድነው ዲስቲንክሽን ነው ምናምን የሚባል ክርክር አለ። ግን በዛ ደረጃ ህገ መንግስቱ የማያስቀምጠው ነገር የለም። ከአተገባበር አንጻር ህገ መንግስት ብቻ አይደለም፣ አብዛኞቹ በፖሊስ ደረጃ የሚወጡ ነገሮች ኢትዮጵያ ውስጥ ትልቅ ችግር አለባቸው። ስለዚህ ስርአቱን በአጠቃላይ ዲሞክራታይዝ ማድረግና የህግ የበላይነት እንዲሰፍን የሰው ህይወት እንዲከበር ህገ መንግስታዊነት እንዲሰርጥ ብዙ ሊሰሩ የሚገቡ ስራዎች አሉ። ስለ ህገ መንግስቱ ልጅት መሲን ብዙ ልንከራከር የምንባቸው ምንችላቸው ምግሮች አሉ። ህገ መንግስቱ ግን አሳች እንደ ዶክመንት ጥሩ ዶክመንት ነው ብዬ ነው የምወስደው። መልካም። በመዋቅር ደረጃ ችግር የለውም ነው የሚሉት አቶ ደረጀ ከቃላት ውጪ መዋቅሩ ራሱ የለም ነው ያሉት። ቀደም ብዬ በመግቢያው ጠቆም እንዳደረግኩት። አመሰግናለሁ። ህገ መንግስትን በምንመለከትበት ጊዜ ሁለት ነገሮችን ነው የምናየው፤ አንድ ቃላቱን እናያለን፣ ሁለት የስልጣን ክፍፍልን እናያለን። የስልጣን ክፍፍል መብት ከሚሰጡት ቃላቶች በላይ የግለሰቦችን መብትና እኩልነት የሚያስከብረው የስልጣን ክፍፍል ነው። የአሜሪካ ኮንስቲቲዩሽን ስታይ ቢል ኦፍ ራይትስ የሚባሉት ህገ መንግስቱ ከወጣ በኋላ ነው የተጨመሩት በመጀመሪያው ኮንግረስ ላይ። ይሄ አመለካከት ከየት የመጣ ነው? በመጀመሪያ በእንግሊዝም ሀገር ኮንስቲቱሽን አለ። የንጉስ ስልጣን በጣም በዛ ሲባል ንጉስ በመሳፍንት እና በህዝቡ መካከል ፓወር ይከፋፈል ብለው ፓርላመንት፣ ሃውስ ኦፍ ሎርድስ፣ ንጉስ ብለው በአንድ በጥቂት እና በብዙ ሰዎች በተኑት። ከዛ በኋላ አሜሪካኖቹ ደግሞ እንዴት ነው የግለሰብን መብት የምናስከብረው ብሎ ሲያዩ የግለሰብን መብት ለማስከበር ስልጣን በጥቂት በብዙና በአንድ ሰው ብቻ ሳይሆን በኢንስቲቱሽኖች መሀል መከፈል አለበት። ሞንቴስኩ የሚባለው ፈላስፋ ስፒሪት ኦፍ ሎስ የህግ መንፈስ ከሚለው ጽሁፍ ተነስተው ያመጡት ነው። እና ብዙ ኮንስቲቱሽኖች አለም ላይ የግለሰቦችን መብት ይደረድራሉ። በጣም ብዙ መብት ይሰጣሉ። የስታሊን ኮንስቲቱሽን በ1936/37 የወጣው በጣም ብዙ መብት ይሰጣል። የኖርዝ ኮሪያ ኮንስቲቱሽን የመናገር የመሰብሰብ፣ የዴሞክራቲክ መብቶችን ይሰጣል። ይሄ የተግባር አፈጻጸምና የቃሉ መኖር ሳይሆን ችግሩ፣ አንድ ሰው መንግስት በሚከሰው ጊዜ የሚሄደው የከሰሰው ሰውዬ ዳኛ የሚሆንበት ስርዓት ከሆነ ፍትህ ሊያገኝ አይችልም። የኢትዮጵያ ኮንስቲቱሽን ከሳሽም ህግ አውጪም ዳኛም በአንድ ቦታ ላይ ነው ያለው። ፕራይም ሚኒስትሩ በፓርላማ ይመረጣል። የኮንስቲቱሽናል ጥያቄዎች በሙሉ በሃውስ ኦፍ ፌዴሬሽን ይወሰናል። በጣም የሚገርመው እንደውም ኢትዮጵያ ውስጥ ሃውስ ኦፍ ፌዴሬሽን በብሔር ቁጥር ነው የተዋቀረው። ሀምሳ ስድስት ነው ሀምሳ ሰባት ድምፅ ለደቡብ ህዝቦች፣ አማራና ኦሮሞ ተደምሮ ወደ ሰላሳ ሰባት ድምፅ፣ ትግራይ ስድስት ድምፅ ነው ያለው እና የማይኖሪቲን መብት እንኳን የማያስከብር ስርዓት ነው ያለው አንድ ሰው ለምሳሌ ምርጫ ተደርጎ ምርጫው ተጭበረበረ ብሎ የሚከሰበት ነው። ፍርድ ቤት ሲሄድ የኮንስቲቱሽናል ጥያቄ ስለሆነ ሃውስ ኦፍ ፌዴሬሽን ነው የሚያው ይባላል። በሃውስ ኦፍ ፌዴሬሽን ኮንስቲቱሽናል ኢንኩሪ ካውንስል ይወስንና ሃውስ ኦፍ ፌዴሬሽኑ ማጽደቅ አለበት። ስለዚህ ህግ አውጪው ህግ አስፈጻሚው የሚዳኘው ካልተለያየ ኮንስቲቱሽኑ እርግጥ ነው ዶክተር አወል እንዳለው ብዙ መብት ይሰጣል የሂውማን ራይትስ ኢንተርናሽናል ኮንቨንሽን ኦፍ ሲቪል ፖለቲካል ራይትስ ሂውማን ራይት ደክላሬሽን ኦፍ ራይትስ የሚሰጡትን በሙሉ ያካትታል። ግን ያ ሚኒንግ ለስ ያን ተጠቅሞ አንድ ሰው ከሶ ባለፈው ሰላሳ ዓመት ካሳ ያገኘ ስበቃል የለም ለምንድን ነው ስትራክቸራሊ ዲፌክቲቭ ነው መልካም በቃላት መስፈሩ ብቻ ተጨባጭ ለውጥ አያመጣም ይልቁንም አንድን ዜጋ የተዘረዘሩት መብቶቹ ተጠቃሚ እንዳይሆን የሚያደርግ መዋቅራዊ ችግር አለ ነው የሚሉት አቶ ደረጀ ዶክተር አወል ሁለት እዚህ ጋር ትንሽ የሚጋጩ ነገሮች ያሉ ይመስለኛል አቶ ደረጀ ያነሳቸው ነገሮች ላይ እና ይሄ ክርክር በአብዛኛው የሪዮተ ዓለም ልዩነትን የሚያንጸባርቅ ክርክር ይመስላኛል እንጂ ኢምፕሪክሊ ስታየው እኔ አሁን በግልጽ የተቀበልኩት ነገር ህገ መንግስቱ አመጣጡ ልጅትሜት አይደለም ብዬያለሁኝ። ስለዛ ልንነጋገር እንችላለን። ህገ መንግስቱ ውስጥ ሊሻሻሉ የሚገቡ ነገሮች አሉ ወይ ብትለኝ አወላለሁ። አንደኛው ለምሳሌ ቢሻሻል ጥሩ ነው ብዬ የማስበው ህገ መንግስቱን የመተርጎም ስልጣን ለኮንስቲቱሽናል ኮርት የህገ መንግስት የሚተረጉም ፍርድ ቤት ቢፈጠርና ለዛ ቢሰጥ ወይም ደግሞ ጠቅላይ ፍርድ ቤት ያስልጣን ቢኖረው ጥሩ ነው ብዬ አስባለሁኝ እኔ። ስለዚህ ከዲዛይኑ አንጻር ሊሻሻሉ የሚገቡ ነገሮች አሉ የሚለው ላይ ምንም ችግር የለብኝም። አብዛኛው ግን ይሄ የህገ መንግስቱ የግለሰቦችን መብት አያከብርም የሚለው ኬስ እንደሚመጣ አላውቅም። ህገ መንግስቱ ያከብራል። አለ አሁን ደረጃ ያነሱት ህገ መንግስቱ ቃላቶችን መጠቀሙና ፕሮቪዥኖቹ፣ ድንጋጌዎቹ መኖራቸው ብቻ ሳይሆን የአተገባበር ወይም ደግሞ የስልጣን ክፍፍል አለመኖሩ ነው ያሉት ነገር አለ። ስልጣን ኢትዮጵያ ውስጥ በህገ መንግስቱ መሰረት ተከፋፍሏል። ህግ አውጪ ያለ፣ ህግ አስፈፃሚ ያለ፣ ህግ የሚተረጉም አካልም አለ። የዳኝነት አካል ህገ መንግስት መተርጎምን ብቻ በተመለከተ በህገ መንግስቱ መሰረት ያ ስልጣን የተሰጠው ለፌዴሬሽኖች ምክር ቤት ነው። ህገ መንግስት ብቻ አይደለም፣ ህግ በሚተረጉመው ፍርድ ቤቶችም ህገ መንግስቱን ተግባራዊ ማድረግ ይችላሉ፣ አፕላይ ማድረግ ይችላሉ። መተርጎም ግን ይችላሉ። እዚህ ላይ ትልቅ ቁጠት አለን። ልጨርስ አቶ ደረጀ፣ ህገ መንግስት መቶርገም የሚለው ነገር ላይ ብዙ ጊዜ ህገ መንግስት መቶርገም ማለት ምንድን ነው የሚል ክርክር አለ። አንድ ፍርድ ቤት የቀረበ ጉዳይ ካለ እዛ ጉዳይ ላይ ህገ መንግስቱን መተርገም የግድ የሚህል ከሆነ ፍርድ ቤቶች ህገ መንግስት መተርገም ስልጣን ስላሌላቸው ያንን ጉዳይ ለፌዴሬሽን ምክር ቤት በካውንስል ኮንስቲትዩሽናል ኢንኳሪ በኩል መላክ መቻል አለባቸው። ህገ መንግስቱ በሚለው ማለት ነው። ፍርድ ቤቶች ግን ህገ መንግስቱን ተግባራዊ የማድረግ አፕላይ የማድረግ ስልጣን አላቸው። እሱንም ጥያቄ የለውም። ስለዚህ ህገ መንግስቱ ህገ መንግስት መተርጎም ስልጣንን ለፖለቲካዊ ለፖለቲካ ኢንስቲትዩሽን መስጠቱ ጥሩ አይደለም ልንል እንችላለን። አንድ ተቀበልኩት። አሁን እኔ እንዳልኩት ፍርድ ቤት ቢኖርና ያን ስልጣን የፍርድ ቤት ቢሆን ጥሩ ነው። ያ ማለት ግን የስልጣን ክፍፍል የለም ማለት አይደለም። የስልጣን ክፍፍል አለ። ሁለተኛ ማንሳት የምፈልገው ነገር ህገ መንግስቱን የሚተረጉመው አካል ፖለቲካዊ አካል ስለሆነ ህገ መንግስቱ ውስጥ ያሉት መብቶች አይከበሩም የሚለውም ኮንክሉዥን ትክክል አይደለም። ምሳሌ መውሰድ እንችላለን። ዩናይትድ ኪንግደም ውስጥ እስከ ቅርብ ጊዜ ድረስ ህገ መንግስታዊ መብቶች ላይ ወይም ደግሞ እንደ መጨረሻ ፍርድ ቤት ሮ ሲያገለግል የነበረው ሃውስ ኦፍ ሎርድስ ነው። ፈረንሳይ ውስጥ እስከዛሬም ድረስ ህገ መንግስት የሚተረጉመው አፐር ሃውሳቸው ነው፣ ፖለቲካዊ ተቋም ማለት ነው። ስለዚህ አብዛኛው ኢትዮጵያ ህገ መንግስት ላይ የሚነሳው ችግር እኔ እስከሚገባኝ ድረስ ርዮት ዓለማዊ ችግር ነው። ይሄ ርዮት ዓለማዊ ችግር በሚገለጽበት ጊዜ በተለይም ደግሞ ስለ ዜጋ መብት ወይም ደግሞ በኢትዮጵያዊነት ስም መደራጀት አለብን፣ የዜግነት መብት ዋናው መደራጃ መሰረት መሆን መቻል አለበት። የስቴት ቢልዲንግ ኮንሰፕቱ ሴንተር ማድረግ ያለበት ኢትኒሲቲ ላይ ሳይሆን ሲቲዘንሺፕ ላይ ነው፣ ግለሰብ ላይ ነው መሆን መቻል አለበት የሚሉት የፖለቲካ ግሩፖች ኢትዮጵያ ውስጥ በአብዛኛው ህገ መንግስቱ እነዚህ ነገሮች አያደርግም የሚል ክርክር ያነሳሉ። እኔ እስከሚገባኝ ድረስ ህገ መንግስቱን አስተምሬዋለሁም፣ ህገ መንግስቱ ሙሉ በሙሉ እነዚህ መብቶች ያከብራል። ትልቁ ችግር ዲሞክራሲያዊ ስርዓት ስለሌለ፣ ህግ በላይነት ስለማይከበር፣ የዳኝነት ተቋሙ ስለማይከበር፣ አንድ ፓርቲ ስልጣን ዶሚኔት አድርጎ ከያዘ ሁሉንም ነገር ኮንትሮል ስለሚያደርግ፣ በህግና ፖለቲካ መካከል ያሉት ልዩነቶች ስለማይከበሩ ትልቁ ችግር እሱ ነው እንጂ ህገ መንግስቱ ራሱ አይደለም ታዲያ እሱ ትልቅ ችግር አይደለም ወይ ቀደም በአቶ ደረጀ እንደተገለጸው ከሳሽም ተከሳሽም ዳኛውም አንድ የሚሆንበት ከሆነ እርሱ አሁን በመጨረሻው ጠቅሰውታል እሱ መሰረታዊ ችግር አይደለም ወይ ዶክተር አወል እሱ የህገ መንግስቱ ችግር አይደለም እሱ የስርዓቱ ችግር ነው ህገ መንግስቱን ተግባራዊ ማድረግ ያለባቸው ሀገሪቷን የሚመሩት ባለስልጣናት ችግር ነው እንጂ እሱ የህገ መንግስቱ ችግር አይደለም አቶ ደረጀ የሚሉት አይነት ለምሳሌ ይሄ ሊብራል ኮንስቲቱሽናል ዲዛይን ያለው ግለሰብን ሴንተር ያደረገ ህገ መንግስት አብዛኛው አፍሪካ ሀገር ውስጥ አለ። አብዛኛው አፍሪካ ሀገር ውስጥ ህገ መንግስት አይከበርም። እዛም አካባቢ ያለው የህግ የበላይነት የዲሞክራሲ ችግር ኢትዮጵያ ካለው የተለየ አይደለም። ስለዚህ ህገ መንግስቱን አፋጭ ክሪቲሳይዝ የምናደርግበትንና ስርዓቱ ህገ መንግስቱን መሳሪያ አድርጎ የሚጠቀምበትን ሁኔታ የህግ የበላይነትን አለማክበር የተቋማትን ኢንዲፔንደንስ አለማክበር እነዛ ነገሮች መለየት መቻል አለብን ነው። መልካም አቶ ደረጀ፣ የእርስዎን ወድሉ እዚህ ጋር አይ ቲንክ በጣም የተሳሳተ አመለካከት ያለ ይመስለኛል። ይቅርታ አርግልኝና አንድ ሰው መብት አለ ተብሎ ፍርድ ቤት ሄዶ መብቱን ማስከበር ካልቻለ ስርዓቱ መብትን አያስከብርም ማለት ነው። ዘጠና መብት አለ ብለህ ደርድረ ብትሰጠኝ መብቴ ተጣሰ ብዬ መብቴን ማስከበር ካልቻል የሚከሰኝ ፈራጁ ከሆነ ያ ሲስተም ሊኖር አይችል። ለምሳሌ ባለፈው ሀያ ሰባት ዓመት ኢህአዴግ ፓርላማውን ኮንትሮል አድርጎታል። በሀውስ ኦፍ ፌዴሬሽንም በፒፕል ሬፕሬዘንታቲቭ ኢህአዴግ ህገ መንግስቱን ጥሷል ብሎ አንድ ሰው ቢከስ ወይም አንድ የመንግስት ሚኒስትር ያወጣው ፖሊሲ ህገ መንግስቱን የግለሰብ መብት የሚጥስ ነው ብሎ አንድ ሰው ቢከስ ያ የሚሄደው ሀውስ ኦፍ ፌዴሬሽን ነው። ተከሳሹ ነው ዳኛ የሚሆነው። በምንም ተአምር ግለሰቡ መብቱ ሊከበርለት አይችልም። ጥሩ ኤግዛምፕል ልስጥ። እዚህ ሀገር ትራምፕ ተጨበርብረዋል ምርጫው እና መውረድ የለብኝም ብሎ ብዙ ሰዎች ልኳል ወደ ኮንግረሱ። ይሄ ሰውዬ ለህግ አውጭውንም የሚቆጣጠር ቢሆን ኖሮ ዳኞች የሚሉትንም መቆጣጠር ቢችል ኖሮ እንዴት ነው የሚወርደው? ሊወርድ አይችልም። የግለሰቦች ምርጫ ሊከበር የቻለው ትራምፕ በፍርድ ቤት በህግ አውጭው ክሊር የሆነ ልዩነት ማለት አንዱ አንደኛ ውስጥ አይገባም። ህግ አውጥቶ ህግ አስፈጻሚም ሆኖ እንደገና ዳኛም አይሆንም፣ እንደ ኢትዮጵያ ስርዓት። ሁለተኛ ህገ መንግስት መተርጎም ማለት እኔ ፍርድ ቤት ስቀርብ ህገ መንግስቱ እንዲህ ይላል እና እንደዚህ ትቀጣለህ ወይም ይደርስብሃል ማለት አለ። አድማጮች ክርክሩ አላበቃም። ለአሁኑ ግን ሁለቱን የህግ ባለሙያ እንግዶቻችንን ዶክተር አወል ቃሲም አሎንና አቶ ደረጀ ደምሴ ሙልቱን ለተሳትፏቸው እናመሰግናለን። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቅቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባትና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። በነገው ምሽት ለሚኖረን የውይይት ክፍለ ጊዜ እስከምንገናኝ ሰላም፣ በደህና አደሩ።